ከጦርነቱ በፊት ዳቦ ጋጋሪ፣ አስተማሪ፣ ልብስ ሰፊ ወይም እንደ አብዛኛው ሶሪያዊ በሌላ አነስተኛ ሙያ የሚተዳደሩ ነበሩ። ዛሬ ከተማ ሀገራቸው በጦርነት ሲወድሙ ዜጎቻቸውን ለማዳን በአደገኛው ውጊያ መሃል የሚራወጡ ነፍሰ አድን ሰራተኞች ናቸው። ሶስት ሺህ ይገመታሉ። ነጭ ቆብ ያጠልቃሉ፣ መለዮዋቸው የወል ስማቸውም ነው። ቦምብ፣ ሚሳኤል፣ አረር ጥይቱን ያፈነዳም የተኮሰው ወገን ማንነት ለነሱ ከቁብ የሚገባ አይደለም። ሰው ነው ቁም ነገራቸው። ህይወት ማዳን ነው አላማቸው። በየሳት ጢስ ጠለስ ውድመቱ መሃል ዘለው ይገባሉ። ጤነኞችን ያሸሻሉ። ለቆሰሉት የመጀመሪያ ሕክምና እርዳታ ይሰጣሉ። ወደየሆስፒታሉም ይወስዳሉም። የሞቱትን ይከፍናሉ። መራጩ ችሎት ባለነጭ መለዩ የሚባሉትን የሶሪያ የሲቪል ተከላካዮች ሰላማዊ ሰዎችን ከጦርነቱ ጥፋት ለማዳን ላሳዩት ታላቅ ሰብአዊነት፣ ጽናት፣ ቁርጠኝነትና ፍቅር ለሽልማቱ መርጧቸዋል ይላሉ የራይት ላይቭሊሁድ የበላይ ኃላፊ ኦለ ፎን የኮስኩል። ሁለተኛዋ ተሸላሚ ግብፃዊት ናቸው፣ የሴቶች መብት ተሟጋች ሞዝን ሐሰን። ኖዝራ የተሰኘው የመወዝን ድርጅት በግብፅ ሴቶች ላይ የሚፈጸም ጥቃትን በደልና መገለልን ይታገላል እንደገና ፎን የኩስኩል ጥቃት እንግልትና በደል የሚደርስባቸውን ሴቶች ለመከላከል ኑሯቸውን ለማሻሻልና መብታቸውን ለማስከበር ላደረጉት አስተዋጽኦ እናም ተሸለሙ መወዛናም ድርጅታቸው ስራቸው ግን ዋጋ አስከፍሏቸዋል በቅርቡ ቤሩት፣ ሊባኖስ በሚደረግ ስብሰባ ላይ ለመካፈል አስበው ነበረም፣ ከሀገር እንዳይወጡም ታገዱ። ከውጭ ገንዘብ ስለሚያገኙም ለሀገሪቱ ደህንነት አስጊ የሚል ክስ ተመሰርቶባቸዋል። ሦስተኛዋ ተሸላሚም እንደ መወዝን ሁሉም ሴት የመብት ተሟጋች ተወቃሽ ተከሳሽም ናቸው። ስዌትላና ጋኑሽኪና ሩሲያዊት ናቸው። የዜጎች እርዳታ የተሰኘ ድርጅት አላቸው። ድርጅቱ ሩሲያ ውስጥ ባሉት ሀምሳ ቢሮዎቹ አማካኝነት በስደተኛና በአናሳ ጎሳ አባላት ላይ የሚደርስ በደልን ይከላከላል፣ ይሟገታል፣ ይረዳል፣ ያማክራልም፣ ከሀገር እንዳይባረሩ ይጥራልም። ሩሲያ ውስጥ አንድ ስደተኛን ለመጠረዝ በአማካኝ ሶስት ደቂቃ በቂ ነው አሉ፣ በቅርቡ በሰጡት ጋዜጣዊ መግለጫ። የሚጠረዙትን ሲያስጥሉም እሳቸው ተከሰሱ። ወንጀላቸው ከውጭ የገንዘብ ድጋፍ ማግኘታቸው ነው። የውጭ ሰላይ አላቸው የራሳቸው መንግስት። ጁምሁሪየት የተሰኘው የቱርክ ጋዜጣ ባልደረቦች እጣም የተለየ አይደለም። ጋዜጠኞቹም ቅድመ ምርመራንና የመንግስት ጫናን ተቋቁመው ጭቆናን፣ ሙስናንና የፍትህ መጣስን እያጋለጡ በመዘገባቸው በየጊዜው ተወንጅለዋል። የግድያ ዛቻና ማስፈራሪያም ደርሶባቸዋል። የጁምሁሪየት ጋዜጠኞች ጭቆናና ቅድመ ምርመራን፣ እስራትና የግድያ ዛቻን ተጋፍጠው ሳይፈሩ በምርመራ ጋዜጠኝነት በደሎችን በማጋለጣቸው ለፕሬስ ነጻነት ላደረጉት አስተዋጽኦ ሸልመናቸዋል። ሸላሚው ድርጅት አራቱን ተቋማት ወይም ሰዎች ለሽልማት የመረጠው ከ50 ሀገራት ከተጠቆሙ 125 እጩዎች መካከል ነው። ለሽልማት የሚጠቆሙ ሰዎችና ተቋማት ከዓመት ዓመት እየበዙ መምጣት ፎን የክስኩል እንደሚሉት ለሸላሚው ድርጅት ደስታም የዛኑ ያክል የስራ ጫናም አንዱን ከሌላው ለማበላለጥ ተጨማሪ ፈተናም ነው የሆነው።